ከ24 ወራት በፊት በኢትዮጵያ ጋዜጠኛ መሆንና እውነትን መናገርና መጻፍ አሸባሪ ያስብል ነበር። ዓለም ኢትዮጵያን የሚያውቃት በርካታ ጋዜጠኞችን በስር ከሚያሰቃዩ የአፍሪካ ሀገሮች መካከል ቀዳሚዋ አድርጎ ነበር። አሁን ደግሞ በተቃራኒው ሚያዝያ 25 የዘንድሮ የዓለም ነጻ የህትመት ስራዎች ቀን በኢትዮጵያ አዲስ አበባ ይከበራል። ዓለም አቀፍ የሰብአዊ መብት ጥሰትን በትኩረት የሚከታተለው አካል ኢንተርናሽናል ኦብዘርቫቶሪ ሁማን ራይት ወይም በምህጻረ ቃል አይ ኦ ኤች አር የተባለው የመገናኛ ድርጅት በዓለማችን የሰብአዊ መብት ጥሰትን በትኩረት ይከታትላል አላግባብ በእስር ለወደቁት ይሟገታል ጉዳያቸውን ሰምቶ ላልሰሙት ያሰማል የሰው ልጆችን መብት የሚጥሱትን ደግሞ ይሟገታል ለፍርድ እንዲቀርቡ ይሰራል በመላው ዓለም ያሉ ጋዜጠኞችና ሌሎችም በአምባገነን መንግስት የሚደርስባቸውን እስራትና እንግልት በማጋለጥ ለአደባባይ በማብቃት ላለፉት ዓመታት የሰራ ብቸኛ የሰብአዊ መብት ቴሌቪዥን ነው ከአንድ ሳምንት በኋላ በአዲስ አበባ ለሚስተናገደው የዓለም ነጻ የህትመት ስራዎች በዓል የምትጓዘውና የዓለም አቀፉ የሰብአዊ መብት ካሽ ቴሌቪዥን ጋዜጠኛ የሆነችው ታዋቂዋ የአይሪሽ ተወላጅ ትሪስ ለንች የዓለም አይኖች በሙሉ በኢትዮጵያ ውስጥ እየተካሄደ ያለውን ለውጥ በትኩረት እየተከታተለ ነው፣ በንቃት እየጠበቀ ነው ስትል ለዲ ደብልዩ ራዲዮ ገልጻለች። ወደ ኋላ ስንመለከት 2017 እንደ ግሮጎሮሳውያን አቆጣጠር ከሁለት ዓመት በፊት ኢትዮጵያ በአፍሪካ ጋዜጠኞችን በማሰር እና በርካታ ጋዜጠኞች በእስር ቤት ያሉባት ሀገር በመሆን አፍሪካን የምትመራ ሀገር ነበረች። አሁን እንደ ጎርጎሮሳውያን አቆጣጠር ከ204 ከ15 ዓመት በኋላ ለመጀመሪያ ጊዜ አንድም ጋዜጠኛ ያልታሰረባት ሀገር ሆናለች። በሀገሪቱ የነበረው የሰዓት እላፊ ተነስቷል። በሺዎች የሚቆጠሩ ሰዎች ከእስር ተፈተዋል፣ ከቤተሰቦቻቸው ጋር እንዲገናኙ ተደርጓል። በርካታ ድህረ ገጾችና ቴሌቪዥኖች ከመታገድ ነፃ ሆነዋል። ይህ ለኢትዮጵያ አዲስ ነው። የዓለም አይኖች ሙሉ በሙሉ የሚያዩት ኢትዮጵያን ነው። ወደፊት የሚሆነውን ሁሉም አይኑን ከፍቶ በንቃት መጠበቁ እንዳለ ሆኖ ከላይ ሲታይ በእርግጥ ኢትዮጵያ የጋዜጠኞችን ና የህትመት ስራ ነጻነትን ለማክበር ትክክለኛዋ ሀገር ሆና ታያለች። እንዳልኩት የዓለም አይኖች ኢትዮጵያ ላይ ናቸው። ተስፋው ለውጡ አሁን ባለው ሁኔታ እንዲቀጥል ነው። ምክንያቱም የተረጋገጠ የሚታይ የለውጥ ጭላንጭል ይታያልና ብላለች። ከጥቂት ቀናት በፊት በብሪታንያ የኢትዮጵያ አምባሳደርን ያነጋገረችው ይች ጋዜጠኛ ጠቅላይ ሚኒስትር አብይ አህመድ 100 ሚሊዮን ህዝብ የሚኖርባትን ሀገር ኢትዮጵያን የማስተዳደር ከባድ ኃላፊነት አለባቸው። ነገር ግን በትክክለኛው የለውጥ ጎዳና ላይ መሆናቸውን ፓርላማ አባሎቻቸውን ግማሽ በግማሽ ሴቶች በማድረግ የለውጥ ፍላጎት እንዳላቸው ለዓለም አሳይተዋል ብላለች። ሀገሪቷ በአስደናቂ ለውጥ ላይ ሆና አያታለው ብዬ ተስፋ አደርጋለሁ ስትል ገልጻልኛለች። ለዲ ደብሊው ራዲዮ ሀና ደምሴ ለንደን።